The voice of America. <laughs> e yeah, the America Dems Radio Avenue. <laughs> ሂላሪ ክሊንተን የዲሞክራቲክ ፓርቲያቸው እጩ ሆነው ተመረጡ። በዩናይት ስቴትስ ፕሬዝዳንታዊ ምርጫ ታሪክ የመጀመሪያዋ ሴት የአንድ አብይ ፓርቲ ፕሬዝዳንታዊ እጩ በመሆንም ታሪክ ሰሩ። እናም ወዳጆቼ፣ ጓደኞቼ ለቀጣዩ የዩናይትድ ስቴትስ ፕሬዚደንትነት እጩችሁ ሆኜ መመረጤን ስቀበል በትህትና በቁርጠኝነትና ሀገራችን አሜሪካ ባለትልቅ ተስፋ ሀገር መሆኗን በከፍተኛ ደረጃ በማመን ነው። ሴናተር ሂላሪ ክሊንተን በህዳሩ ፕሬዝዳንታዊ ምርጫ የፓርቲያቸው እጩ ሆነው መመረጣቸውን በተቀበሉበት ወቅት ካሰሙት ንግግር የተወሰደ ነው። ትላንት የተጠናቀቀውን የዲሞክራቲክ ፓርቲ ብሔራዊ ጉባኤ የክንዋኔዎቹን ልዩ ልዩ ትኩረት ሰጥተን ከዕለቱ አብይረስ ና ሌሎች ዘገባዎች እንፈትሻለን። ሳምንታዊው አፍሪካ በጋዜጦችና ሳይንስና ቴክኖሎጂ እንዲሁም ሌሎች ወቅታዊ ዘገባዎችና ቅንብሮችም ይኖሩናል። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። ዕለቱ አርብ ሐምሌ 22 2008 ዓመተ ምህረት ነው። አስተናጋጆቻችሁ ቆንጂ ይታየና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና በመግቢያው እንደሰማችሁት ሂለሪ ክሊንተን የዲሞክራቲክ ፓርቲያቸውን ፕሬዝደንታዊ እጩነት ሲቀበሉ ያሰሙት ንግግር ሲጠበቅ የቆየውን ምላሽ ነው ያገኘው። ዲሞክራቶች ወደውላቸዋል። ከታዋቂ ሪፑብሊካን ደግሞ ብዙም አልተወደደላቸውም። ቀዳማዊት እመቤት ሚሸል ኦባማ የቀጣዩዋ ፕሬዝደንታችን ጠንካራ ንግግር እጅጉን ቀስቅሶኛል አበረታቶኛል ብለዋል። ፕሬዚደንት ባራክ ኦባማ በበኩላቸው በስራ የተፈተኑ ዝግጅዋ በቃኝን የማያውቁት ሂለሪ ክሊንተን ግሩም ንግግር አደረጉ ሲሉ አድንቀው በትዊተር ጽፈውላቸዋል። ለዚህም ነው ከኔ በኋላ ቀጣዩዋ ፕሬዚደንት መሆን ያለባቸው ሲሉም አክለዋል። በፓርቲው ጉባኤ የኒውዮርክ ተወካይ ሲልዳ ዎልስ ፒዘር ግሩም ንግግር ግሩም የሆነ ምሽት ሲሉ አድንቀው ዓለም ሂለሪ ክሊንተንን እስካሁን አላወቃቸው ከሆነ አሁን ምን አይነት ግሩም ሰው እንደሆኑ እንደ መሪ ለሀገራችን ምን እንደሚሰሩ ወደፊት እንድንራመድ የሚመሩን እሳቸው መሆናቸውን ይገነዘባል ሲሉ ተናግረውላቸዋል። የሪፑብሊካን ፓርቲው ተቀናቃኛቸው ዶናልድ ትራምፕ መልስ ሲሰጡ በትዊተር በኩል ነው ሂለሪ የሀገሪቱን ችግሮች ችላ ብለው ህዝቡን ይብሱን የሚጎዱ ሀሳቦችን አቀረቡ ሲሉ ከሰሷቸው። በጽንፈኛ እስላም እስልምና አደጋ ተደቅኖብን ሳለ ሂለሪ ቃሉን ለመጥራት እንኳ አልደፈሩም ያሉት ትራምፕ የእሳቸው ራዕይ አለም ድንበር አልባ ሆና ሰራተኛው አቅምና ስራውን እንዲሁም ደህንነቱን እንዲያጣ ነው ሲሉ ወቅሰዋል። በሌላ ተያያዥ ዜና ሂላሪ ክሊንተን የፓርቲያቸው ፕሬዝዳንታዊ እጩነት ትናንት አሙስ የተቀበሉት አገራችን የተደቀኑባትን ፈተናዎች ለመጋፈጥ አንድነት ያስፈልጋል የሚል የተማጽኖ መልእክት በማሰማት ነው። በእውነት ይሄ የእኛ ፈንታ ነው። አብረን ከፍ እንድንል አብረን እንሰራለን። ያንን መወሰን አለብን። በትላንትናው ምሽት የፊላደልፊያ ከተማ በተጠናቀቀው የዲሞክራቲክ ፓርቲ ጉባኤ ላይ ባሰሙት በዚህ ንግግራቸው ነው ያሳሰቡት። በዩናይት ስቴትስ ከዋና ዋናዎቹ ፓርቲዎች በአንዱ ለፕሬዝዳንትነት በመታጨት የ68 ዓመቷ ክሊንተን የመጀመሪያዋ ሴት ናቸው። ይህን ታሪክ ለመስራት የበቁትም በአገሪቱ የተለያዩ ክፍለ ግዛቶች ሲካሄድ በቆየው ቅድመ ምርጫ ሂደት ዋና ተፎካካሪያቸውን በርኒ ሳንደርስን አሸንፈው ነው። የቨርመንቱ ሰናተር በዚሁ ሳምንት በፓርቲው ጉባኤ ላይ ባሰሙት ንግግር ይፋ ድጋፋቸውን ለሂላሪ ክሊንተን ሰጥተዋል። ይሁን እንጂ ሚስ ክሊንተንን አንመርጣቸውም ብለው አቋም የያዙ የሳንደርስ ደጋፊዎችን ድምፅ ለማግኘት ከአሁን እስካሁን እስከ ህዳር ድረስ ባለው የምርጫ ጊዜ መማፀን ይኖርባቸዋል ተብሏል። ሚስ ክሊንተን በትናንቱ ንግግራቸው ሴናተር ሳንደርስ ያካሄዱትን ዘመቻ ወጣቶችን ማነቃቃታቸውና ለምጣኔ ሀብታዊና ማህበራዊ ፍትሕ መቆማቸውን አወድሰዋቸዋል። ሰምቻችኋለሁ፣ ይህንን እንድታውቁ ፈልጋለሁ። የታገላችሁለት አላማ አላማችን ነው ነበር ያሉት። ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበሩት በአቶ ዮናታን ተስፋዬ ላይ አቃቢ ሕግ ያዘጋጃቸው ምስክሮች መሰማት እንደማያስፈልጋቸው ፍርድ ቤት ወሰነ። ለብይንም ተለዋጭ ቀጠሮ ተሰጥቷል። አቶ ዮናታን ያቀረቡት አዲስ አቤቱታም በጽሁፍ እንዲገባ ፍርድ ቤቱ አዟል። መለስካቸው አመሀ ዝርዝሩን ይዟል። በቅሊንጦ ማረሚያ ቤት ሰብአዊ መብታችን ተጥሷል በሚል ላለፉት ዘጠኝ ቀናት በረሃብ አድማ ላይ ከነበሩት ዘጠኝ ሰዎች መካከል አንዱና ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበረው አቶ ዮናታን ተስፋዬ ላይ አቃቤ ሕግ ቆጥሯቸው የነበሩት ሁለት ምስክሮች እንዳይሰሙ ፍርድ ቤቱ በየነ። ቀደም ሲል በነበረው የክርክር ሂደት እነዚህ ምስክሮች ዛሬ ቃላቸውን ለፍርድ ቤቱ እንዲሰጡ ይጠበቅ የነበረ ቢሆንም አቃቢ ሕግ የሚመሰክሩበትን ጭብጥ ለፍርድ ቤቱ በገለጸበት ወቅት የተከሳሽ ጠበቃ ባቀረቡት ተቃውሞ ሳቢያ ፍርድ ቤቱ ወደዚህ ውሳኔ ደርሷል። አቃቢ ሕግ ሁለቱ ምስክሮች የሚያስረዱት ጭብጥ በተከሳሽ ላይ የቀረቡትን የማስረጃ ጽሑፎች ከተከሳሽ ፌስቡክ አድራሻ ሲወጡና ሲታተሙ ቆመው የተመለከቱ መሆናቸውን ነው ብሏል። የተከሳሽ ጠበቃ ግን በማስረጃነት አቃቢ ህግ በተከሳሽ ላይ ያቀረባቸው ጽሁፎች ከእሱ ፌስቡክ አድራሻ የተገኙ መሆናቸውን ክዶ አልተከራከረም ብለዋል። ባልተካሄደ ጉዳይ ላይ የምስክሮችን ቃል መስማት የፍርድ ቤቱን ጊዜ ከማባከን ሌላ ምንም ጠቀሜታ የለውም ሲሉም ተከራክረዋል። አቃቢ ህግ በመጀመሪያ ላይ የተከሳሽ ጠበቃ የአቶ ሽብሩ በለጠን ክርክር ቢቃወምም፣ የኋላ ኋላ ተከሳሹ ጽሁፎቹ ከፌስቡክ አድራሻው መውጣታቸውን ፈቅዶ ካመነ ተቃውሟችንን አንስተናል ብሏል ፍርድ ቤቱም የአቃቢ ህግ ምስክሮቹን ሳይሰማ አልፏል አክሎም ከአቶ ዮናታን ተስፋዬ የፌስቡክ አድራሻ ታትመው የወጡትን ጽሁፎች ይዘት ፍርድ ቤቱ መርምሮ የተከሰሰበትን ወንጀል ያቋቁማሉ ወይንም አያቋቁሙም የሚል ብይን ለመስጠት ለሐምሌ 28 ቀን 208 ዓ ም ቀጠሮ ቆርጧል አቶ ዮናታን ተስፋዬ በማረሚያ ቤቱ የተፈጸመብኝ ነው ያለውን የመብት ጥሰትም ለፍርድ ቤቱ አቤት ብሏል ጠበቃው አቶ ሽብሩ በለጠም ለፍርድ ቤቱ እንዳብራሩት አቶ ዮናታን ተስፋዬ ታራሚ እንዳልሆነና በፍርድ ቤቱ ትዕዛዝ በማረፊያ ቤት እንደሚገኝና ተከሳሹ ፍርድ ቤቱ ባለው አኳኋንም መያዙን ማረጋገጥ አለበት ካሉ በኋላ፣ በአሁኑ ጊዜ ቀደም ሲል ቀርቦ ከነበረው አቤቱታ ማለትም በጨለማ ቤት ከማቆየት በተጨማሪ ከሌላው እስረኛ በተለየና አድልዎን በሚያሳይ መልኩ በዘመድ የሚጎበኝበት ጊዜ በጣም አጭር መሆኑን ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ይህንኑ አቤቱታ በጽሁፍ እንዲያቀርብ አዞ ውሳኔ እንደሚሰጥበትም ገልጸዋል። አቃቢ ሕግ ከአራት ወራት በፊት በአቶ ዮናታን ተስፋዬ ላይ የሽብር ወንጀል ክስ እንደመሰረተበት ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሮማ ካቶሊክ ቤተ ክርስቲያን ረሰ ሊቃነ ጳጳሳት ብፁ አቡነ ፍራንሲስ የፖላንዱን ከአንድ ሚሊዮን በላይ የሚበዙት አይሁድ የተፈጁበትን የናዚዎች አጉሮ ማጥፊያ ካምፕ አሽዊትስን ጎብኝተዋል። ነጭ በነጭ የለበሱት አቡኑ አንገታቸውን ደፍተው በዚያ ማጎሪያ ካምፕ አቅጣጫውን በሚያሳየው ምልክት ስር በዝምታ አቀርቅረው ሲጓዙ ተስተውለዋል። በማጎሪያ ካምፑ ግቢ ባለ አግዳሚ መቀመጫ ላይ ቁጭ ብለውም በጸጥታ ሲያሰላስሉ ታይተዋል። ከዚያም የዓለም ካቶሊኮች መሪው አቡነ ፍራንሲስ በካምፑ ከናዚዎች ፍጅት በሕይወት ከተረፉ አረጋውያን ጋር በግል በግል ተወያይተዋል። ናዚዎች እስረኞችን እያስደገፉ በረሸኑበት የሞት ግንብ በሚባለው ላይም ትልቅ ሻማ አብርተዋል። አብነ ፍራንሲስ በአሽዊትስ ጉብኝታቸው በጦርነቱ ወቅት የራሳቸውን ሕይወት መስዋዕት አድርገው ሌሎችን ከሞት ያተረፉ ፖላንዳዊ ባህታዊ ቅዱስ ማክሲሚሊያን ኮልባ ታስረውበት በነበረው የካምፑ ክፍል ጨለማ ውስጥ ጸሎት አድርሰዋል። በፖላንድ የአምስት ቀን ጉብኝታቸው ዛሬ ሶስተኛ ቀናቸው ላይ ያሉት አባ ፍራንሲስ ከፖላንድ የፖለቲካ የሃይማኖት መሪዎችና ከጋዜጠኞች ጋር የተነጋገሩ ሲሆን በክራኮ ጳጳሳት ቤተ መንግስት መስኮት በኩል ምእምናንን ተቀብለው አነጋግረዋል። በዚህ ጉብኝታቸው ወጣት ካቶሊካውያንን በሚያሰባስበው የአለም የወጣቶች ቀን ጉባኤ ላይ ይሳተፋሉ ተብለዋል። በሶሪያ አለፖ አካባቢ የሚካሄደውን የሰብአዊ እርዳታ አሰጣጥ የተባበሩት መንግስታት ድርጅት እንዲያደርስ የድርጅቱ ልዩ የሶሪያ ልዑክ አሳሰቡ። ከጄኔቫ ለጋዜጠኞች በሰጡት መግለጫ ስቴፋን ዲ ሚስቱራ ሲናገሩ በመርህ ደረጃም ለሰብአዊ እርዳታ ማቅረብ የሚረዳ መተላለፊያ ሊፈቀድ እንደሚገባው ጠቅሰዋል። አሌፖ አካባቢ ወደ 300 ሺህ የሚደርሱ ሰዎች መተላለፊያ በማጣት አጣብቅኝ ውስጥ መሆናቸውም ተመልክቷል። በአሁኑ ወቅት የአሌፖ ነዋሪዎች ወይንም ለአሌፖ ነዋሪዎች እንዲያገለግል የታቀደው የእርዳታ መጠን ከሶስት ቀናት በላይ እንደማያስኬር ነው የተገለጠው። ለዚህ ሁሉ የአካባቢው ውጊያ እጅግ ቢያንስ ለ48 ሰዓታት ያህል ጋብሊል እንደሚያስፈልግ ዲሚስትራ በድርጅቱ ለሰብዓዊ አገልግሎት ዋና ኃላፊ ስቴፋን ኦብሬየን አሳስበዋል። አድማጮች የሰዓቱ ዜና ይኸው ነበረ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በአለም ዜና የጀመረው የአርብ ሐምሌ 22 ምሽት ፕሮግራማችን በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ቀዳሚው የዕለቱ አብይ ድረስ ይከተላል። ሂለሪ ክሊንተን የዲሞክራቲክ ፓርቲያቸው እጩ ሆነው ተመረጡ። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ታሪክ የመጀመሪያዋ ሴት የአንድ አብይ ፓርቲ ፕሬዝደንታዊ እጩ በመሆንም ታሪክ ሰርተዋል። ተፎካካሪያቸውን የሪፑብሊካኑን እጩ ዶናልድ ትራምፕን አስመልክቶም በንግግራቸው ጠበቅ አድርገው ባቀረቡት ነቀፌታ ፍርሃትን በማንገስ አሜሪካን ዳግም ታላቅ አገር እናድርግ የሚለውን የተቀናቃኛቸውን የምርጫ ዘመቻ ንግግር ክፉኛ ነቅፈዋል። ጉባኤውን ካስተናገደችው ከፊላዴልፊያ ከተማ ባልደረባችን ሶራ ሀለኬ ተከታዩን አጠናቅረዋል። አንድነታችን የጥንካሬያችን ልዩ መለያ በሚል መፈክር ትናንት ማታ የተጠናቀቀው የዴሞክራቶች ጠቅላላ የፓርቲ ስብሰባ ሂላሪ ክሊንተንን ለመቀጥሎ ውድድር ማዘጋጀት ብቻ ሳይሆን ስሜታዊ እና ተስፋ መተላበሰ ነበር። የተለያዩ የሃይማኖት ሰዎችና የፖለቲካ ፓርቲ ተወካዮች ከህብረተሰቡ የተውጣጡና ሌሎችም ተናጋሪዎች የተገኙበት ስብሰባ አገራቸውን ወደ ተሻለ ደረጃ ሊያደርሱ የሚችሉ ብቸኛ ተወዳዳሪ ሂላሪ ክሊንተን ብቻ እንደሆኑ ነው የሚናገሩት። ታዋቂው የቅርጫት ኳስ ተጫዋች ካሪም አብዱል ጀባር የፔንሲልቬኒያ አስተዳዳሪ ቶም ውልፍ፣ እና ዝነኞቹ የአሜሪካ ዘፋኞች ኬሮል ኪንግ እና ኬቲ ፔሪ፣ ሌሎችም ጭምር የተገኙበት እና ሌሎቹን በመገኘት ሌሊቱን በማድመቅ ሂላሪ ክሊንተንን አመጓግሷል። ከዚህ በኋላ ነበር ሂላሪ ክሊንተን በልጃቸው ቸልሲ ክሊንተን አማካኝነት ወደ መድረክ ተመርቶ እንዲህ በማለት ያበሰሩት። ስለዚህም ጓደኞቼ የዩናይትድ ስቴትስ እጩ ፕሬዝደንታችሁ እንድሆን መመረጤን ስቀበል በትህትና በቁርጠኝነትና አሜሪካ ባለታላቅ ተስፋ ሀገር መሆኗን ያለምንም ገደብ በመተማመን ነው። በአንድ ሰዓት ንግግራቸው የተለያዩ ርዕሶችን የዳሰሱት ሂለሪ ክሊንተን ከአዳራሹ የተለያዩ ተቃውሞ ድምፅና ጽሑፎች ጎላ ብሎ ቢታዩም ደጋፊዎቻቸው የሂለሪን ስም መላልሰው በመጥራት የተቃውሞቹን ድምፅ በልጦ ተሰምቷል። የተሰጣቸውን ከፍተኛ አላፍነት በአግባቡ እንዲወጡ አብረ እንስራ በማለትም ጠይቋል። so let's be stronger together my fellow americans let's look to the future with courage and confidence Let's build a better tomorrow for our beloved children and our beloved country. And when we do, America will be greater than ever. ስለዚህ ወገኖች የአሜሪካውያን አንድ ላይ ሆነን ይበልጡን እንበርታ። የወደፊት እጣችንን በጀግንነትና በእርግጠኝነት እንመልከተው። ነገ ለምንወዳቸው ልጆቻችን ለምንወዳት ሀገራችን የተሻለች ቀን እንድትሆን እንስራ። ያን ያደረግን እንደሆን አሜሪካ ከምንጊዜው የሚበልጥ ታላቅ ትሆናለች። አመሰግናችኋለሁ። እግዚአብሔር ዩናይትድ ስቴትስን ይባርክ። እናታቸው ከዘጠኝ ዓመት በፊት ከፕሬዚዳንት ኦባማ ጋር ለፕሬዚዳንታዊ ምርጫ ሲወዳደሩ ሳይሳካላቸው ቀርቶ በምርጫው ከተሸነፉ በኋላ በዛችው ምሽት ከአባታቸው ከቢል ክሊንተን ጋር የየራሳቸውን ምርጫ ሙቪ ወይም ደግሞ ፊልም ማየቱን ያስታወሰችው ልጃቸው ቼልሲ ክሊንተን ሂለሪን በጀግንነት ታወድሳቸዋለች። እኔ ድምፄን የምሰጠው ፈጽሞ ፈጽሞ ቢቀርስ ብተወውስ ሳትል ለምትታገለዋ ነው። የእኔ ድምፅ የተሻለ ውጤት የምናመጣው አብረን ሆነን ስንሰራ መሆኑን ለምታምነዋ ነው። አሜሪካ በአሁኑ ጊዜ ቆራጥና ለስራ ብቁ የሆነ ሰው ያስፈልጋታል ያሉት ሂለሪ ክሊንተን ተቀናቃኛቸው ዶናልድ ትራምፕ አሜሪካን ለመምራት ብቁም አይደሉም፣ ዝግጁም አይደሉም ብለዋል። ኢፍ ዩ ዴር ኢማጂን ኢማጂን ሂም ኢን ዲ ኦቫል ኦፊስ ፌሲንግ ኤ ሪል ክራይሲስ ዋይት ሀውስ ጽህፈት ቤት ሆነው የተደቀኑ ተጨባጭ ቀውሶቹን ቀውሶችን ሲጋፈጡ ይታያችሁ። በትዊተር በተጻፉ ጥቂት ቃላት ብብ የሚል ሰው የኒውክሊየር መሳሪያዎቻችንን ቃታ እንዲዝማ ልናምነው አንችልም። ተፈካካሪያቸው ዶናልድ ትራምፕ ግን በሰሞኑ ንግግራቸው መልሰን የሁለተኛ ዙር የኦባማን አስተዳደር አንፈልግም በማለት መላልሰው ተናግረዋል። ለሌላ ዙር የአራት ዓመታት የኦባማ አስተዳደር እንዲቀጥል አንፈቅድም። ምክንያቱም አጭበርባሪዋ ክሊንተን በመሰረቱ ያንን ነው የሚያደርጉት። ሌላ የኦባማ አስተዳደር ፈጽሞ ልንፈቅድ አንችልም። ሌላው ተናጋሪ የፓኪስታን ተወላጅ እና የእስልምና ሃይማኖት ተከታይ የሆኑት ካዚም ካን ልጃቸው የአሜሪካ ወታደር ሆኖ እያገለገለ እያለ ሕይወቱን ለአሜሪካ መስጠቱን አውስተው እንዲህ በማለት ስለ ትራምፕ ተናግሯል። ዶናልድ ትራምፕ በተደጋጋሚ የሙስሊም እምነት ተከታዮችን ስም አጉድፈዋል። በተደጋጋሚም ነቀፌታ አቅርበዋል። ሂለሪ ክሊንተን በርኒ ሳንደርስን አመስግነው ደጋፊዎቻቸውን ደግሞ ሰምተናቸዋል፣ ፍቅራችሁን አይተናል፣ አብረን እንሰራለን በማለትም ተናግሯል። በርኒ ሳንደርስ በትዊተር መልእክታቸው ለሂለሪ ክሊንተን ባስተላለፉት መልእክት የደስታ መልእክት ሲያስተላልፉላቸው አብረን እንበረታለን፣ አብረን እንስራ በማለትም ጥሪ አስተላልፏል ለሂለሪ ክሊንተን እና ለደጋፊዎቻቸው የአራት ቀኑ ኮንቬንሽን ወይም ደግሞ የፓርቲው ጠቅላላ ስብሰባ ትላንትና ስጠናቀቅ ምሽቱ የደስታ ፊኛ እና የተለያዩ የደስታ ፍንጮች ወይም ደግሞ የደስታ አበባዎች የተበተኑበት የዘነቡበት ነበር። ከዚህ በኋላ ሂለሪ ክሊንተንና ደጋፊዎቻቸው በየስቴቱ በመዞር ህዝብን ማንቀሳቀስ ወይንም ደግሞ ማነቃቃትና መስከረም ላይ ለሚደረገው ፕሬዚዳንታዊ ክርክር ከዶናልድ ትራምፕ ጋር መቅረብ ነው። ሶራ ሀሌኬን እናመሰግናለን። ከመጨረሻዊ ቀን የሂላሪ ክሊንተን የተመረጡበትን ከተቀበሉበት ምሽት ያጠናቀረውን ነበር የሰማ ነው። የአርባ ሁለተኛው የዩናይት ስቴትስ ፕሬዚዳንት ቢል ጀፈርሰን ዊልያም ክሊንተን ባለቤት የቀድሞዋ ቀዳማ የመቤት እና የቀድሞዋ ሴናተር የ68 ዓመቷ ሂላሪ ክሊንተን እጩነታቸውን በተቀበሉበት ወቅት ባሰሙት በትላንቱ ምሽት ንግግራቸው አሜሪካውያን በአንድነት ለለውጥ እንነሳ ሲሉ የተለያዩ የፖሊሲ እቅዶቻቸውንም አስተዋውቀዋል። ሚስተር ትራምፕ በሪፐብሊካኑ ጉባኤ የአሜሪካን ችግር የምፈታው እኔ ብቻ ነኝ ላሉትም፣ ሰራዊታችንስ፣ የፖሊስ አባላትስ፣ የእሳት አደጋ ተከላካዮችስ፣ ሐኪሞቻችን፣ ነርሶቻችን፣ መምህራን፣ ባለንዋዮች፣ ልጆቻቸው ለዚህ ሀገር መሥዋዕትነት የሆኑ እናቶች ወዴት ሄደው ነው ሲሉም በክፉኛ ነቅፈዋቸዋል። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እናልፋለን። አሁን አድማጮች አብራችሁን ቆዩ። ከሰሜን አፍሪካ የሜዲትራኒያን ባህርን አቋርጠው ወደ ጣሊያን ለመሻገር የሞከሩ ከ ሶስትሺህ የሚበልጡ ስደተኞችና ፍልሰተኞች በዚህ አመት ብቻ ህይወታቸውን አጥተዋል። የዓለም አቀፉ የፍልሰት ጉዳዮች ተከታታይ ድርጅት አይኦኤም እንዳስታወቀው ባለፈው አመት ከተዘገበው የስደተኞች ህልፈት አሀዝ የዘንድሮ በአንድ ሺህ ጨምሯል። የአሜሪካ ድምፁ ጆዲ ካፖዋ ያጠናቀረውን ዘገባ መስታወት አራጋው ታቀርባለች። ዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም እንደዘገበው 250 ሺህ ስደተኞችና ፍልሰተኞች ወደ አውሮፓ ገብተዋል። እስካሁን የተመዘገበው የዚህ ዓመት ቁጥር ካለፈው ዓመት ጋር ሲተያይ በ30 ሺህ ጭማሪን አሳይቷል። ብዙዎቹ ስደተኞች ወደ ጣሊያን ነው የሚጓዙት ምክንያቱም ከወራቶች በፊት በአውሮፓ ህብረት በተደረገው ስምምነት ቱርክ የሶሪያ ስደተኞችን፣ የአፍጋኒስታን እና የኢራቅ ስደተኞችን ደግሞ ግሪክ መቀበል አቁመዋል። የዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ሆ ወደ ጣሊያን ከሚሰደዱት ስደተኞች የሚበዙት ከምዕራብና ከምስራቅ አፍሪቃ የፈለሱ ናቸው። ሶርያውያን ወደ ጣሊያን እየተሰደዱ አይደለም። ስለዚህም የባልካንን ድንበር መዝጋት ለሶርያውያን ሌላ መተላለፊያ አላበጀም። ብዙዎቹ የሶሪያ ስደተኞች አሁንም በቱርክ እንደ ተያዙ ናቸው ያሉት። ወደ ጣሊያን የሚገቡትም አብዛኞቹ ስደተኞች ከናይጄሪያ፣ ከማሊ፣ ከጋምቢያ ከጋና፣ ከሴኔጋል፣ ከኤርትራ፣ ከኢራቅና ከሶማሊያ እንዲሁም ከሱዳን የመጡ ናቸው። የዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ለስደት የሚያበቃቸው የተለያዩ ምክንያቶች ናቸው። በጦርነት በፖለቲካና በሃይማኖት ሳቢያ ከሚደርስባቸው ወከባ በመሸሽ ነው በርካቶች ሀገራቸውን ለቀው የሚሰደዱት። አንዳንዶቹም ከከፋ ድህነት ሽሽት ነው። እንዲያውም አብዛኞቹ ስደተኞች ወደ አውሮፓ የመሰደድ ፍላጎት ያልነበራቸው ሲሆኑ እንደ ቀድሞው በሊቢያ ስራ እናገኛለን የሚል ተስፋ ይዘው ነው ወደዚያ የሚያቀኑት። ባለፉት ዓመታት በሊቢያ በነበረው ሀገር አቀፍ ያለመረጋጋትና ችግርን ስደተኞች ሳይረዱና ሳያውቁ ነው ወደ ሊቢያ የሚጓዙት። የዓለም አቀፉ የፍልሰት ጉዳይ ድርጅት ቃል አቀባይ ፍላቪዮ ዲጃግሞ እንዳሉት ገና የሊቢያን ድንበር ተሻግረው የዚያችን ሀገር ምድር እንደረገጡ ለዘረፋና ለአፈና ይጋለጣሉ። ይደበደባሉ፣ ያለምንም ምክንያት ይገደላሉ። ምናልባትም ስራ አግኝተው ከሆነ እንኳን ያለ ክፍያ ይባረራሉ። እናም በሊቢያ የሚደርስባቸው እንግልት እጅግ በጣም ከባድ እና የከፋ የሰብአዊ መብት ረገጣ የታጀበ ነው። የዓለም አቀፉ የፍልሰተኞች ጉዳይ ድርጅት ከሳራ በታች ለሚገኙት ሀገሮች በሊቢያ ያለውን የሰብአዊ መብት ጥሰት በተመለከተ መረጃን ለማዳረስ እቅድ ይዟል። ቃል አቀባዩ እንዳሉት በሊቢያ ያለውን አስቸጋሪ ሁኔታ በመረዳት ወደ ሀገራቸው የተመለሱ ቢኖሩም አብዛኛዎቹ ግን ወደ አውሮፓ ለመሄድ ነው የሚፈልጉት። ወደ ሀገራቸው ለመመለስ አደገኛ ነው ብለው የሚያስቡ አሉ። ለህይወታቸው ስለሚሰጉም በሊቢያ መቆየት አይፈልጉም። በመንገድ ላይ እንኳን ለመንቀሳቀስ ይፈራሉ። እናም ሕይወታቸውን ለማዳን ሲሉ የሜዲትራኒያንን ባህር ለማቋረጥ ይገደዳሉ። ቃል አቀባዩ እንዳሉት ብዙ ሴቶች በተለይም ከናይጄሪያ የሚሰደዱት ለህገወጥ አዘዋዋሪዎች ይጋለጣሉ። ብዙዎች በበረሃ ይሞታሉ። ከዚያ የተረፉት በሺዎች የሚቆጠሩት ደግሞ በሜዲትራኒያን ባህር ይዋጣሉ። በዚህ ዓመት አውሮፓ የደረሱት 250 ሺህ ስደተኞች ከ500 ሚሊዮን ከሚሆነው የአውሮፓ ሕዝብ ጋር ሲወዳደር ቁጥሩ ትንሽ ነው። እነዚህን ስደተኞች መቀበል ለአውሮፓ ህብረት ሀገሮች ጫና ሊሆኑባቸው አይገባም። ጥቂት ሀገሮች ግን አሁንም ድንበሮቻቸው እንደዘጉ ናቸው። ቃል አቀባዩ አውሮፓ ወጣት ሰራተኞች እንደሚያስፈልጋትም ጨምረው ተናግረዋል። አውሮፓ ለህልውናዋ ስደተኞችም መቀበል ይገባታል። ስደተኞችም ወደ አውሮፓ መሄድ ግድ ይሆንባቸዋል። በመሆኑም ለስደተኞች በጋራ መፍትሄ መፈለግ ይኖርብናል። ድንበሮችን በመዝጋት ሳይሆን ስደተኞች በህጋዊ መንገድ ወደ ሌሎች አገሮች የሚገቡበትን ሁኔታ በማመቻቸት በጋራ መስራት አለብን። በርካታ መርከቦች በሜዲትራኒያን ባህር ላይ ለጥበቃ ቢሰማሩም ባህሩን ለማቋረጥ የሚሞክሩ የስደተኞች ሞት ቁጥር ግን መቀነስ አልተቻለም። የዓለም አቀፉ የስደተኞች ጉዳይ ቢሮ ለሞት የሚበቁትን የስደተኞች ቁጥር ለመቆጣጠር አዳጋች እንደሆነበትም አስታውቋል። አድማጮች ዘገባዎች የሚደመጡበት የመጽሔት ክፍለ ጊዜ ተጠናቋል። የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ አብራቸ አብረናችሁንን አብራችሁን አምሹ። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ለሰዓቱ ጥቂቱን እናሰማ። ከማይስትልን ብሔሮች የሪፐብሊካን ብሔራዊ ኮንቬንሽን ቀደም ሲል እንደተከታተል ነው ሁሉ አሁን ደግሞ የዲሞክራቲክ ብሔራዊ ኮንቬንሽን ለሶስት ቀናት ተካሄደው ተጠናቋል። በአማራ በደመቀ ሁኔታ ተጠናቋል። የአሜሪካ ሕዝብና መንግስት ታሪክ እያስመዘገበ ይገኛል። ይኸውም ከኦባማ መመረጥ ጀምሮ አሁን ደግሞ ሌላ ታሪክ ሊሰራ በዋዜማው ላይ ይገኛል። ይኸውም የመጀመሪያዋ ሴት ፕሬዚዳንት እንዲሆኑ ውድድሩ ተጀምሯል። የሴት ፕሬዚዳንት የሚሆኑ መሆናቸው ብቻ ሳይሆን ታሪካዊ የሚያደርገው ከሁለት ተርም በላይ ተደጋግሞ ዋይት ሀውስ በመግባት ቦታም ተቀያይረው ቢሆኑ ማለት ነው በመግባት የመጀመሪያው ይሆናሉ። ከዛ በላይ ደግሞ ቃሉ በትክክል ባላቀውም ትክክል ይሆናል ብዬ የማስበው የመጀመሪያው ቀዳማዊ ጌታም ይኖራታል አሜሪካ ማለት ነው። ይኸውም የቀድሞ ፕሬዚዳንት ቢል ክሊንተን ቀዳማዊ ጌታ ይሆናሉ ማለት ነው። ይሄ ታሪካዊነቱን ልዩ ያደርገዋል ማለት ነው። ስለዚህ ብዙ ታሪክ እየተሰራ ነው በአሜሪካ ይህኛውም ሌላ ተጨማሪ ታሪክ ነው እና በጣም የሚያጓጓ ሆኖ ነው የሚቀጥለው ማለት ነው። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ይልቁንም ደግሞ ቆንጅት፣ የአሜሪካ ፕሬዚዳንታዊ ምርጫ እንዳአድማጫችን ታሪካዊነቱን ታሪካዊ ነው። ብዙ የሚያነጋግሩ ነገሮች አሉ። አንዳንዶቹ እናንሳ። እንደውም አሁን አድማጫችን ሰፋ አድርገው እንደተነተኑት ብዙ ታሪክ ነው የተሰራውና አልብላ ሌሎችም አድማጮቻችን፣ በተለይም ሂላሪ ክሊንተን የመጀመሪያዋ ሴት የትልቅ ፓርቲ እጩ እንደመሆናቸው ወላጆች ሴቶች፣ ስለ ሴቶች ልጆቻችሁ ምን እንደምታስቡ በዚህ ታላቅ ምዕራፍ ምን እንደሚሰማችሁ አስተያየቶቻችሁን እንድታደርሱን እንጋብዛለን። በዚህ አጋጣሚ አዎ፣ ከፍተኛ ፉክክር የሚጠብቅበት ነው። የሴቶች ጉዳይ አንስተሻል ቆንጂት፣ ድጋፍ የማንን ድጋፍ ይበልጥ እያገኙ ነው የሚለው እንዲሁም ከሚዘገብባቸው እርሶች አንዱ ነው። በመጪው እስከ ዳር ባለው ጊዜ ውስጥ የደጋፊዎቻቸውን ቁጥር ለማሳደግ ከአንደኛው ወደ ሌላኛው የሚመጣውን ለመግፋት በሚሞከረው ሴት መራጮች ይበልጥ ይመርጧቸው የሆነ ወይ ድምጽ ይሰጧቸው የሆነ የሚለው አንዱ እያነጋገር ያለ ነው። በምክንያት ወደ እሳቸው ያጋደለ ይመስላል እስካሁን ባሉ ጥናቶች። ዶናልድ ትራምፕ ደግሞ ችግር ውስጥ የገቡባቸው ንግግሮች፣ የቀደሙ ንግግሮችም አሉ። እሳቸውም ያን ትኩረት ሰጥተው እያደረጉ ነው። ገለልተኛ የሚባሉ ከሁለቱም ፓርቲ ያልወከሉት ያልወገኑት ደግሞ ወደ ዶናልድ ትራምፕ እያጋደሉ ናቸው። ይሄ የምርጫ ሂደትም ምን ይመስላል? አድማጮቻችን በንቃት እንድትሳተፉ እየሀሳባቸውን እንድትሰጡ የሚጋብዝ ነው። እናስተናግዳለን። ሌሎች ብዙ ርዕሶች አሉ። እንግዲህ በሚቀጥሉት ፕሮግራሞቻችንም እያነሳን ብዙዎቹ እናወያያለን። ልክ ነው አሉላ ሙዚቃ ለምናት ጋብዙም እያለች ይመስላል። ብርሃን ልክ ነው። ዛሬ ታዲያ አላርብ ምሽት የሚያመች ብዙ ወሬ ብዙ ዜናም ስላለ ፋታ የሚወሰድበት ከምሽት ሶስት ሰዓት ከሰላሳም ተቃርቧልና ከርዕሰ ወሬዎቹ በፊት ማርዬ እያሉ ጃኖች ይጫወቱልናል።

ኃይሉ አመርጋ፣ የጃኖቹ ኃይሉ አመርጋ ነበር። ማርዬ ስ ሊተጫወተልን ለስ ብሎ የሚወርደው ዜማቸው ብዙ እወደዋለሁ። ወጣቱምክንያቱ አንቺ፣ ሌላም ተጨማሪ ምክንያት ያለ ይመስለኛል። ማርዬ የወላጅ እናትሽ ስም ነው። ማርያማዊት ነው ስሟ ግን ማርዬ ነው የምትባለው፣ አጭሩ ተጨማሪ እና ብሰማው ምክንያት ያደርገዋል። ግሩም ጃኖች፣ እናመሰግናለን። አድማጮች፣ የምትከታተሉት በ19ኛ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት አለፍ ማለትን ያሳያል። ከምሽቱ ሶስት ሰዓት ከሰላሳ ሁለት ይላል። ርዕሰ ወሬዎቹን ባጫጭሩ ከቆንጅታየ ቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ዮናታን ተስፋዬ ላይ አቃቤ ሕግ ያዘጋጃቸው ምስክሮች መሰማት እንደማያስፈልጋቸው ፍርድ ቤቱ ወስኗል። ለብይንም ተለዋጭ ቀጠሮ ሰጥቷል። አቶ ዮናታን ያቀረበውን አዲስ አቤቱታ በጽሁፍ እንዲያስገባ ፍርድ ቤቱ አዟል። በሶሪያዋ አሌፖ አካባቢ የሚካሄደውን የሰብአዊ እርዳታ አሰጣት የተባበሩት መንግስታት ድርጅት እንዲያደርስ የድርጅቱ ልዩ የሶሪያ ልዑክ ስቴፋን ዲሜስቱራ አስታወቁ። በዩናይትድ ስቴትሷ የካሊፎርኒያ ሳንዲያጎ ከተማ ዛሬ ጠዋት አንድ ፖሊስ በጥይት ተመቶ ተገደለ። ሌላ ደግሞ እንዲሁ ተመቶ በጽኑ መቁሰሉ ተነግሯል። አጥቂው በቁጥጥር ስር መዋሉን የከተማዋ የፖሊስ አዛዥ አስታውቀዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን የሁለተኛውን አጋማሽ ስርጭታችንን በአርስተ ዜናዎቹ ጀምረናል። ቀዳሚው አሁን ከሁለተኛው አጋማሽ አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከምዕራቡ ዓለም የሚላኩ ዕቃዎች ገበያ ተፈላጊነቷ ከፍ እያለ መሄዱ ተገለጸ። ድሮኖች ማለት ሰው አልባ አይሮፕላኖች በአፍሪቃ ወሳኝ የመጓጓዣ አገልግሎት እንደሚሰጡ ታወቀ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የፋይናንሻል ታይምስ ጋዜጣ ድረገጽ ስለ ኢትዮጵያ ባቀረበው ጽሑፍ ኢትዮጵያ በቀጣዮቹ አምስት ዓመታት ውስጥ ለምዕራቡ ዓለም ወደ ውጭ ላኪዎች በከፍተኛ ፍጥነት በማደግ ላይ ካሉት ገበያዎች አንዷ ሳትሆን እንደማትቀር ገልጿል። የብራዚልና የደቡብ አፍሪካ እድገት ግን ብዙም እንደማይገፋ ድረገጹ ጠቅሷል። ኢትዮጵያና ኬንያ ከአፍሪካ ጠንካራ እድል የሚከፍቱ ሀገሮች እንደሆኑና ወደ ደቡብ አፍሪቃ ይዘት እየተጠጉ መሆናቸውን ዩኒት ክሬዲት የተባለው ስለ ጉዳዩ ትንታኔ ያቀረበው የኢጣሊያ ባንክና ደብሊን በሚገኘው ትሪኒቲ ኮሌጅ የኢኮኖሚ ፕሮፌሰር ፋዲ ሐሰን ገልጸዋል። በነዳጅ ዘይትና በሌሎች ሸቀጣሸቀጦች ሳይተማመን ተማመን የኢትዮጵያና የኬንያ ኢኮኖሚ በከፍተኛ ፍጥነት እንደሚያድግ፣ በኢንዱስትሪና በንግድ ስራ ዝንባሌ በሚያስገርም ሁኔታ እያደገ መሆኑን፣ እቃዎችን ከውጭ ለማስገባት የሚያስችል ገቢ እየተገኘ መሆኑን ሚስተር ሐሰን ገልጸው ኢትዮጵያ ብልጫ ያገኘችው የተሻለ የፖለቲካ መረጋጋት ስላላትና በግዛቷ ብዙም ወንጀል ስለማይፈጸም ነው ብለዋል። አንዲት አገር የተወሰነ የእድገት ደረጃ ላይ ከደረሰች በኋላ የሸቀጣሸቀጥ ተፈላጊነት በፍጥነት እያደገ እንደሚሄድ ሚስተር ሐሰንና ሌላው የኢጣሊያው ባንክ የአውሮፓ ኢኮኖሚ ተንታኝ ማርኮ ቫሊ መናገራቸውን የፋይናንሻል ታይምስ ጋዜጣ ድረገጽ አውስቷል። ለምሳሌ ከአራት ዓመታት በፊት በነበረው አስርተ ዓመት ውስጥ ከውጭ ሀገራት ወደ ኢትዮጵያ የሚገባ የውጭ እቃ እንዳልነበረ የዜጎች ነፍስ ወከፍ ገቢ ከ450 ዶላር በላይ ሲደርስ ግን ከውጭ የሚገቡት የቤት እቃዎች ብዛት እንደጨመረ የፋይናንሻል ታይምስ ድረገጽ አውስቷል። በኢትዮጵያ ህንድና ፊሊፒንስ በቀጣዮቹ አምስት ዓመታት ውስጥ የሰዎች ነፍስ ወከፍ ገቢ በ55ና በ60 ከመቶ ይጨምራል ተብሎ እንደሚጠበቅ የዓለም የገንዘብ ድርጅት እንደተነበየ። በአንጻሩ ግን በመጪዎቹ አምስት ዓመታት ውስጥ የደቡብ አፍሪቃና የብራዚል ነፍስ ወከፍ ዓመታዊ ገቢ እያሽቆለቆለ እንደሚሄድ ድረ ገጹ ጠቅሷል። ስለሆነም ከውጭ ሀገራት ወደ ደቡብ አፍሪቃ የሚገቡት እቃዎች ቀንሰው በሰባት ከመቶ ብቻ እያደጉ መሆናቸውን ከውጭ የሚገቡት ልብሶች ግን አሁንም ጤናማ ይዘት እንዳላቸው ዘግቧል። በአሁኑ ወቅት በአነስተኛነት የሚታየው የኢትዮጵያ የውጭ ገበያ ግን በአርባና በዘጠና ከመቶ ከፍ እንደሚል የፋይናንሽል ታይምስ ጋዜጣ ድረገጽ አስነብቧል። የጋርዲያን ጋዜጣ ድረገጽ ደግሞ ስለ ድሮን ማለት ሰዋል በአይሮፕላኖች ባቀረበው ጽሁፍ ድሮኖች በአፍሪቃ የሚኖራቸው ቦታ ከገዳይነት ወደ ተስፋ መልእክተኛነት እየተለወጠ ነው ይላል። ድሮኖች በመላ አፍሪቃ የሕክምናና የንግድ አቅርቦቶች እንዲለውጡ በሚችሉበት መንገድ እየተቀየሱ መሆናቸውን ድረገጹ ጠቅሷል። ሩዋንዳ ለምሳሌ እንደ ብዙ የአፍሪካ ሀገሮች ሁሉ በክረምት ወራት ከአነስተኛ ከተሞች ወደ ገጠር ለመዘዋወር ከባድ ነው። ተሽከርካሪዎች በጭቃ መንገዶች ላይ መንቀሳቀስ ያስቸግራቸዋል። ሩዋንዳ በመሰረቱ የገጠሮች ሀገር በመሆኗ በጤና ጣቢያዎች ደም ማስቀመጥ አይቻልም። የደም አቅርቦት ለማግኘት ከአራት እስከ ስድስት ሰዓታት ሊወስድ እንደሚችል የቴክኖሎጂ ሚኒስትር ጃን ፊልበርት ኢንሴንጊማና መናገራቸውን ዘገባው ያወሳል። ሴቶች በወሊድ ጊዜ ደም ሊፈሳቸው ስለሚችል ለደም ክምችት በቀላሉ ተደራሽነት ከሌለ ችግር ይሆናል። ኢንተርዚፕሊን የተባለ ካሊፎርኒያ ያለ ሮቦት የሚሰራ ኩባንያ የሕክምና አቅርቦቶችን ገጠር ወደሚገኙ የሕክምና ጣቢያዎች ለማጓጓዝ የሚችል የማይንቀሳቀስ ክንፍ ያለው ድሮን ለመስራት ንድፍ አውጥቷል። እንዲህ አይነቱ ቴክኖሎጂ ስፍር ቁጥር የሌላቸው ወሳኝ የሆኑ መድኃኒቶችን ለማግኘት መሰናክል ሆኖ የቆየውን ችግር የማጥፋት መሰረት አለው ሲሉ የኩባንያው ዋና ስራ አስፈጻሚ ኬለር ሪናውዶ መግለጻቸውን ዘገባው ጠቅሷል። ዚፕሊን የተባለው ድሮን የሚሰራ ኩባንያ መጀመሪያ ላይ በቀን ከአምሳ ወደ አንድ መቶ አምሳ ጊዜ ደም ለበሽተኞች ወደሚሰጥባቸው ተቋማት ለማቅረብ አቅዷል። ኋላ ደግሞ ክትባቶችንና ሌሎች አስፈላጊ ሕክምና አቅርቦቶችን ማቅረብ ያክልበታል። ዚፕ የተባለው ድሮን አንዴ በባትሪ ከተሞላ የ75 ማይል ርቀት ደርሶ መልስ በነፋስም ሆነ በዝናብ ካለምንም ችግር ሊበር እንደሚችል ጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። ሩዋንዳ በእንዲህ አይነቱ የድሮን አገልግሎት በአገር አቀፍ የሚደረግ አቅርቦት ለማግኘት ከኩባንያው ጋር ኮንትራት ለመፈረም የመጀመሪያው ሀገር ሆናለች። ዚፕሊን ለትርፍ የሚሰራ ኩባንያ እንደመሆኑ መጠን ሌሎች ሀገሮችም የሩዋንዳን ፈለግ እንዲከተሉ ይመኛል። ሩዋንዳ ለድሮን አቅርቦት ሙከራ የተፈለገችው አነስተኛ ሀገር ሆና መልክአ ምድራዊ አቀማመጧ አስቸጋሪ በመሆኑ ነው። የአንድ ሺ ኮረብታዎች ሀገር የሚል መጠሪያ አትርፋለች። መንግስቱም ለፈጠራና ለቀልጣፋ ስራ ትኩረት ይሰጣል ይላል ጽሁፉ። ድሮኖች የሕክምናና ሌሎች አስፈላጊ እቃዎችን በማመላለስ ተግባር እንዲሰማሩ ሲደረግ የባቡር፣ የአውቶቡስ፣ የብስክሌትና ሌሎች መጓጓዣ ዘዴዎችን ይተካሉ ማለት ሳይሆን ተጨማሪ አገልግሎት ይሰጣሉ ማለት እንደሆነም ጽሑፉ አስረድቷል። የድሮን አገልግሎቶችን ለማስፋፋት የሚፈልጉት ሰዎች ሩዋንዳ ውስጥ ተቀባይነት ቢያገኙም አንዳንድ የአፍሪቃ ሀገሮች ግን ስጋት ማንጸባረቃቸው አልቀረም። ኬንያ ውስጥ ተሞክሮ የነበረው የድሮን ማጓጓዣ ውጥኖች የጸጥታ ስጋት አለ በሚል እገዳ በመደረጉ ቆሟል። ከዚያ በኋላ ግን የድሮን አገልግሎት ሊፈቅዱ የሚችሉ ደንቦች እንደረቀቁ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ደቡብ አፍሪካ ግን ከዓለም የላቀ የድሮን አጠቃቀም ሕግ አላት ተብሎ እንደሚታመን ጽሑፉ ጠቅሷል። አፍሪቃ ውስጥ አስከፊ የብርቅዬ የዱር አራዊት ግድያ ባገረሸበት በአሁኑ ወቅት ለዱር አራዊት እቀባ የሚሟገቱት ሰዎች በበርካታ የደቡብ አፍሪቃ የእንስሳት ፓርኮች አውራሪሶችንና ዝሆኖችን ለመንከባከብ ከድሮን አንቀሳቃሾች ጋር ሲሰሩ ቆይተዋል። ድሮኖች በአህጉሪቱ በሚገኙት ሌሎች የአፍሪቃ የዱር እንስሳት ፓርኮችም ተሞክረዋል። ሆኖም አንዳንድ ለብርቅዬ እንስሳት እቀባ የሚሰሩ ሰዎች እግረኛ ጠባቂዎችን ያህል አይሆኑም ይላሉ። በሰው ኃይል የሚደረገው ጥበቃ ብዙ ወጪ የማይጠይቅ ከመሆኑም በላይ የበለጠ ጠቃሚ ነው እንደሚሉ ዘገባው አውስቷል። ድሮኖች በመድኃኒት ማጓጓዝ ብቻ ሳይወሰኑ በእርሻ ረገድም የእርሻ ቦታዎችን በማጥናትና በማሰስ በሕንፃና በማዕድን ስራ እንዲሁም በገበያ ጥናት ሊያገለግሉ እንደሚችሉ ዘ ጋርዲያን ድረገጽ ላይ የወጣው ጽሁፍ አስገንዝበዋል። አፍሪቃ በጋዜጦች እንደተከታተላችሁት አድማጮች፣ አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች እናመሰግናለን። እኩል ተናገርን። አፍሪካ በጋዜጦችን ነበር አድማጮች የተከታተላችሁት። አሁን ወደ ቀጣዩ ሳምንታዊ ቅንብር እናልፋለን። በትላንትናው ምሽት ሳይቀርብ የቀረው ሳይንስና ቴክኖሎጂ ዶክተር ከላሊ አድሃና የኢትዮጵያ የጠፈር ሳይንስ ማኅበር ሊቀመንበር፣ ኢትዮጵያ የጠፈር ምርምርና የጥናት ማዕከል መመስረቷን አስመልክቶ ከፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ ጋር ያካሄዱት ቃለ ምልልስ ነው። እነሆ። ይሄኛው ሴክተር ያለ ሳተላይት ይሰራል ብዬ ማለት በማያችልበት ደረጃ ነው ያለ ነው። ሁሉንም አቀፍ ሆኗል ማለት ነው። አሁን የሳተላይት ቴክኖሎጂ እስቲ ወደ ምንድን ነው የሚል መሰለህ ሰለሞን። እሺ፣ አሁን ኢትዮጵያ ወይም አፍሪካ እየፈለገች አለች ዳቦን ነው አሁን፣ እንደሱ የሚሉ አሉ። በትክክል እየፈለገች ያለ እናንተ ግን ካላበዳችሁ በስተቀር እንደ ስለ ስፔስ ታወራላችሁ ይላል። አሁን ሁለቱን ላይ አይተን ወደ ጨረቃ መሄድ ወደ ማርስ መሄድ ዲፒ ስፔስ የምንለው ይሄ ኤክስፕሎር እናድርግ ወይም ደግሞ እንፈትሽ አላልንም። ህዋ ውስጥ ገብተን እንመራመር አይደለም ነገሩ፣ አላልንም፣ አላልንምም፣ አቅሙም አይኖርም፣ የሰው አቅምም የገንዘብ አቅም አይኖርም። ይሄ ከጊዜ በኋላ ይሰራል አቅም ስንፈጥር፣ ትክክል ይሰራል። ነገር ግን አሁን እያልን ያለ ነው ምንድን ነው? እዚህ ለወር ስፔስ ለው እርዞር ቤት የሚባለው ማለት ወረድ ያለውን ማለት ነው፣ በቅርብ ያለው የምድር እስከ ሰላሳ ስድስት ሺህ ኪሎ ሜትር ያለው ከኢኮቶር ወይ ምድር ወገብ ወደ ላይ እስከ ሰላሳ ስድስት ሺህ ያለው ከአራት መቶ አካባቢ እስከ ሰላሳ ስድስት ሺህ ያለው ነው። ሳታላይቶች አሉበት ማለት ነው። እንደ የባህሪያቸው ቅርብ ያለ ሳተላይቶች አሉ ሩቁ ያሉ ሳተላይቶች አሉ ማለት ነው። ለምሳሌ ስፔስ ስቴሽን አለች አይደል? ይሄ ኢንተርናሽናል ስፔስ የጠፈር ጣቢያ ጣቢያው እሱ የጠፈር ጣቢያ ወደ አራት መቶ ሀያ አካባቢ አራት መቶ አባ አራት መቶ ከአራት መቶ እስከ አራት መቶ አርባ አካባቢ መካከል ላይ ያለችው እና እሱ ራሱ እንግዲህ ከመሬት ወገብ ወይ ወደ ላይ ማለት በኪሎሜትር አራት መቶ አርባ ኪሎ ሜትር ማለት ነው። ከአራት መቶ አርባ ባለው ሬንጅ ነው። ስለዚህ ሌሎች ሳተላይቶችንም እንደ የባህሪያቸው ኦብዘርቨሽን የምንላቸው መሬት ምልከታን የሚያደርጉት ማለት ነው በካሜራ ሲስተም ስለሆነ ወደ ቅርብ ነው የሚሆኑት ማለት ነው። እስከ ስድስት መቶ ከስምንት መቶ በታች ናቸው የሚሆኑ ስምንት መቶ ኪሎ ሜትር በታች ናቸው የሚሆኑ ከዛ በላይ ወደ ሰላሳ ስድስት የሚጠጉ ደግሞ የቴሌኮሚኒኬሽን እና ብሮድካስቲንግ እንደ ዜና ማሰራጫዎች ማለት ነው እነሱ ላይ ነው የሚሆኑት ማለት ነው። እሱ ነው ሌላው ይህ ሬዲዮ ማለት ነው። ሬዲዮም ከስፔስ ጋር በተያያዘ መሰለኝ ሬዲዮ እንሰማ አሁን እናንተም በሬዲዮ አደለም ነው? ኢንፎርሜሽኑ እያሰራጫቸው ያላቸው እሱም ቤስ ወይም ህዋን መሰረት ያደረገ ነው እንጂ ዝም ብሎ የሚመጣ ነገር አደለም። ትክክል። ቴክኖሎጂም በስፔስ ባለፈ ወይ ህዋ ባለው ቴክኖሎጂ ነውና ትክክል ነው። በሁለቱም ነው። አሁን እኛ እያሰራጨን ያለ ነው፣ በሳተላይትም በሜትር ባንዶችም ነው እያሰራጨን ያለ ነው። እና የሳተላይቱ ይበልጥ ጥራት እንዳለው ነው የሚታመነው። ስለዚህ ይሄም እያንዳንዱ የምንሰራው ስራ እያንዳንዱ ኮሚኒኬት የምናደረገው ከአንዱን ክፍለ ዓለም ወደ ሌላ፣ ከአንዱ ሰው ወደ ሌላ ሰው፣ ከአንዱን ሀገር ወደ ሌላ ሀገር የምናደረገው በሙሉ ሳተላይትን ማዕከል ያደረገው ድሚሚሶች እየዘመስጠር ነው እና እነኛ ነገሮች እንግዲህ ወደ አፍሪካ ወይ ወደ ኢትዮጵያ ስናመጣው ታዲያ ምን እያደረግን ያለ ነው የሚለው ነገር ይጠይቃል። ኦኬ አወራችሁ፣ ይሄን ይሄን አላችሁ። ማሰው ብዙም ጥሩ የሚናገርም አለ፣ አይሆንም ብሎ የሚከራከርም አለ። መከራከሩ ይሆናል የሚለው ሁለቱም የራሳቸው ጎራ ስለሆነ እኔ ሁለቱም መጥፎ ናቸው አልልም። በየራሳቸው እይታ ስለሚያዩት እኔን ብጠይቀኝ ግን ኦኬ ስንጀምርም ነው ማለት ነው ቀደም ብለን እኛ ለምሳሌ ትምህርት የጀመርነው በቴክስቻን አካባቢ ትምህርት ቤት የተጀመረ ወደን ኤዲውኬሽን ከመምጣት በፊት ቆሎ ተማሪ ሆነን በአብዛኛው ሰው በተለይ ሲኒየር ሰዎች የምንላቸው ወይ ተለያዩ ሰዎች የምንላቸው ቆሎ ተማሪ ሆነን የጀመሩት። አሁን ግን ያን ትሬንድ አይደል አሁን የምንከተለው ዘመናዊ ትምህርት ስለመጣ ዘመናዊ ትምህርት ከኬጂ ጀምረው ወደ አስራ ሁለት ከአስራ ሁለት ያርሰ ከዛ ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ይገባል። የመማር ደረጃ ደረጃ አለ። ዘው ብሎ አንድ ሕፃን ዝም ብለህ ሀያ ስኩል አይገባም፣ ወይ መካከለኛ ሁለተኛ ደረጃ አይገባም። እኛም የስፔስ ጉዳይ ስንል ዘው ብለን ጨረቃ እንሂድ ወይ ማርስ እንሄዳኒ? መሰረታዊ የሆኑ የሳይንስ ክህለቶች እና እውቀቶች አሉ። ይሄን ጀኔሬሽን፣ ወጣቱ ጀኔሬሽን ይሄን ካላስጠናን፣ ወደዛ እንዲገባ ካላደረግን፣ ያለንን ካሪክለም የትምህርት ካሪክለም ሪቫይዝ አድርገን ያለን እንዳጠቃለን ካላደረግ ነው ወደኋላ ኋላ እንቀራለን። አንድ ሰዓት ላይ መጀመር አለበት እና ባለው አቅምም ቢሆን መሄድ አለበት ነው የሚሉኝ። እሺ ሁለተኛ ምንድን ነው፣ አንድን ሰው ከታች ጀምረ ስታስተምረው ና በላይ ከደረሰ ዩኒቨርስቲ ወይ ደሞ ከዩኒቨርስቲ ካለፈ በኋላ ስታስተምረው የተለያዩ ናቸው። ኮስትም በኮስትም ደረጃም፣ በእውቀት አወሳሰድ ደረጃም የተለያዩ ናቸው። ለምሳሌ አንድን ልጅ ከዚያ ጋዜጠኛ ሆናለ ብሎ ከታች ከጀመረ ክህሎቱም ፍላጎቱም አብሮት ያድጋል። ነገር ግን አይ ዩኒቨርስቲ ከገባ በኋላ ሌላ ዲፓርትመንት የለምና ጋዜጠ የጋዜጠኛ ዲፓርትመንት ወይም ጆርናሊዝም ዲፓርትመንት ግባ ተብለው ሳይወድ ውስጡ ሌላ ስሜት እየተሰማው ሌላ እየፈለገ ጋዜጠኝ ተምሮ ከዛ በኋላም ስራ ስትለው ሙሉ ሰው አይሆን። ደሴም ወደ ሳይንስ ስመጣም ወደ ኢንጂነሪንግ እንምጣ ሁሉም ጋር መሰረታዊ ሳይንስ ጋር ስመጣ ማለት ነው። ስለዚህ ከታች ነው ኮትኩተን ማሳደግ ያለብን ነው። ለምሳሌ ቦልደን ቻርለስ ቦልደን ያሉን አስትሮኖት ማምረት ከፈለጋቸው፣ የአስትሮኖት ሰውን ማሰልጠን ከፈለጋቸው፣ አሁን ኤሌመንተር ኬጂ ያሉት ወይ ኤሌመንተሪ ያሉት ናቸው የሚሆኑ መሆን የሚችሉ ነው። አትድከሙ። ከደሙ ጋር ተዋህዶ ማደግ አለበት። ስፔስ እንትን ሳይንስ አይደለም ለምን? ከመሬት አንስተን ወደ ስፔስ ልከው አንድ ሰው የወታደራዊ ስሜት ጭምር እንዲሰማ ይፈለጋል። ለምን ብሞት ሀገሬ ነው እስከ ማለት የሚችል ስለመመለሱ አንዳንድ ጊዜ እርግጠኛ አይደለንም። ለምን ሳይንሱ እንኳን አስተካክለን ብንልከውም ነገር ግን ከዚህ በፊት ያጋጠመን ነገሮችም ስለምናቅ ሁለት ክስተቶች አጋጥሞማል። ስለዚህ ብሞትም ላገሬ ነው ብሎ የሚል ትውልድ ነው መፍጠር መቻል አለባቸው እንጂ አይ አንተ ከእንግዲህ በኋላ ወደ ስፔስ ትገባለህና ስልጠና ትገባለ ተብሎ ያልፈለገው ነገር እንደፈለገው አድርገን ማሰልጠን አንችልም። ዘመን ከሰለጠነ በኋላ አልሄድም ብን አስረን ወደ ሰማይ መላክ አንችልም። ለምን እዛ ጋ ሄዶ ስራ ሰርተ እንዲመጣ ስለምንፈልግ ማስገደድም አይቻልም በአሁኑ ዘመን እና ስለዚህ ከታች እንጀምር የሚለው ነው እና ዶክተር ከላሊ አሁን በቀጥታ ልክ ካሉኝ ቦታ ወደ ኢትዮጵያ ንግባና በምን ሁኔታ ላይ ይገኛል? መሬት ላይ ያለው ሁኔታ ኢትዮጵያ ውስጥ አሁን እንዴት ይተረጎማል? ይሄ ያሉኝ ሁሉ በመንግስት እጅ ያሉ ነገሮች ያላለቁ ነገሮች ማውራት አልፈለግም። ካለቁ በኋላ ያም የሚመለከተው አካል ስለሚያወራ ማለት ነው። ነገር ግን መንግስት ይሄ በግልጽ በጂቲፒ የእድገትና የምንድነው ጂቲፒ የምንለው ግሮዝ ኤንድ ትራንስፎርሜሽን ፕላን ማለት ነው። እሺ የእድገትና የትራንስፎርሜሽን እቅዱ ማለት ነው። እቅድ እቅዱ ሁለት ማለት ነው። ጂቲፒቱ የምለው እዛ ውስጥ ለስፔስ ሳይንስ የሚሆን አቅም መገንባት እንዳለብን አስቀምጠናል። ተቀምጠዋል፣ መንግስት አስቀምጠዋል። ይሄ እንዴት ነው ታዲያ ተግባር ላይ ትራንስሌትድ የሚሆነው የሚባለው? መጀመሪያ ተቋማዊ ማድረግ ነው። ተቋምን መስጠት ነው፣ በሀገር ደረጃ ነው። ጎን ለጎን ግን ዩኒቨርሲቲዎቻችን ይሄን የስፔስ ስልጠናዎች እየሰጡ ናቸው፣ የተለያዩ የስፔስ ፕሮግራም ማለት ነው። ስለዚህ መንግስትም ተቋማዊ አድርገው ሴክተሩን ከዛ አለፍ ብሎም ኢንዱስትሪውን ማልማት የሚችልበት ከዛ መጠቀም የሚችልበትን አቅጣጫ ካስቀመጠ፣ ዩኒቨርስቲዎቻችንም ዲፓርትመንቶች ከፍተው የመጀመሪያና የሁለተኛና ሶስተኛ ዲግሪ መስጠት ከቻሉ የነኚህ ሁለቱን ድምር አንድን ነገር ያሳየናል ወይ ደግሞ ወደ አንድ ደረጃ እንደሚሄድ ይመራናል የሚል እምነት አለን። ነገር ግን ይሄ ብቻ በቂ አይደለም። ነው አዳ ምን መደረግ አለበት? እነህ ስለ በህዋው ዘርፍ በመጠቁ ሀገሮች ጋር ግንኙነት መፍጠር ግድ ነው። ለራሳቸው ስንል ማለት ነው። እነሱ እነማን ናቸው? መቁጠር ብቻ አለ አሜሪካ አለች፣ አውሮፓ ጉዳት አለ የራሷ አለው ራሻ አለች ቻይና አለች ህንድ አለ እና ኮሪያም እና ጃፓንም ጨምሮ ማለት ነው። እነኝህ የራሳቸውን እውቀት እና ቴክኖሎጂ ማዕከል አድርገው ነው ለእኛን ማገዝ የሚችሉት። ቅድም እንዳልኩ በነጻ የሚባል ነገር አለ። አሁን ኢትዮጵያ አንደኛ ያላትን የጂኦግራፊካዊ አቀማመጥ የዓለምን ኮሞዲቲ ከሰባ እስከ ዘጠና የሚሆነው እንደ ቀይ ባህር በሚያልፍበት አካባቢ ነው ያለችው። ሁለተኛ ብዙ ህዝብ አላት፣ ሰፊ መሬትም አላት። ገና በማደግ ላይ ያለች ነች፣ ገበያም ይኖራታል። ይህን ሲሆን እነኛ ነገሮችን ኢትዮጵያን እየፈለጉበት ያሉ ምክንያት እንደኛ ይሄን ለምን በጣም ማልቲ ቢሊዮን ዶላር ገበያ ነው ተብሏል። የስፔስ ኢንዱስትሪ ማለት ነው። እዚህ ስፔስ ኢንዱስትሪ ውስጥ እንደዛ ከሆነ የሌላቸው ሀገሮችን እንዲኖራቸው ስለሚፈለግ ማለት ነው ይፈለጋል። ከሚፈለጉት ውስጥ አንዷ ኢትዮጵያ ነች። ኢትዮጵያንም ይሄንን ገበያ ያላት መሆኗ ካወቀች አጠቃቀሙ ላይ ጥንቃቄ አድርጋ መቀጠል ነው የምትፈልገው። አንዱን ይሄ ሰርቼ

ሌሎቹንም አይ እንግዲህ ከሱዳ ወይ ከዚች ሀገር ጋር ገኘ ስለፈጠም ሌሎቻችሁ አንፈልግን የምንልበት ደረጃ አይደለም። ያለ ነው የሁሉንም ፍላጎትንና ሊሰጡት የሚችሉትን ነገር ያለ ያ መንግስት ከዛ በኋላ ጉዳቱና ጥቅሙ መዝኖ ውሳኔ ይሰጣል ማለት ነው። ይሄ በጣም ሰፊ ስራ እየሰራ ነው ወደሚል ደረጃ እንኳን ባልደርስ፣ ተጀምሮ ያለው በመንግስት ደረጃም እና በተቋም ደረጃ ግን ጥሩ ወደሚባል ደረጃ ሊወስደን የሚችል ነው። ከዚህ በፊት አቶ ተፈራ ዋልዋን አነጋግሬያቸው በነ በነበረ ጊዜ ሳተላይት የማምጠቅ እቅድ በቅርብ ጊዜ እንዳለ ገልጸውልኝ ነበር። እና ይሄ በአሁኑ ጊዜ እየተሠራ ነው ያለው ይሄ ዝግጅት እየተደረገ ነው ያለው። መቼ ሲመጣ አሁን ሰላም ግልጽ አድርጌ ልንገረ፣ ሳተላይት ማምጠቅ አስቸጋሪ አይደለም። ዶክተር ከላሊ አድሃናንና ፕሮግራሙን ያዘጋጀውን ሰሎሞን አባተን እናመሰግናለን። እንደሰማችሁት ውይይቱ አላበቃም። በሌላ ጊዜ ይቀጠላል። አብራችሁን ቆዩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሐምሌ 21 ቀን፣ ነገ ሐሙስ ማለት ነው፣ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የአሁኑ ዘመን እጅግ አስፈላጊና ጠቃሚ ከሆኑ በሰብዓዊ ጉዳዮች ላይ ካተኮሩ ሰነዶች አንዱ የሆነውን የስደተኞች ሁኔታ ስምምነት ያጸደቅበት 65ኛ ዓመት ታስቦ ይውላል። ይህ ውል የ1951 ዓ ም በኢትዮጵያ ዘመን አቆጣጠር የ1944 ዓ ም የስደተኞች ጉዳይ ውል ተብሎ ይታወቃል። ይህ የዛሬው ርዕሰ አንቀጽ መግቢያ ነው። ያ ውል ስደተኛ ማለት ምን ማለት እንደሆነና የጥገኝነት ከለላ የተሰጣቸው ሰዎች መብቶች ምን እንደሆኑ የሚደነግግ የብዙ ወገኖች ስምምነት መሆኑን ርሳ አንቀጹ ያስታውሳል። የስደተኞች ጉዳዮች ውል ፈራሚ ሀገሮች በየግዛቶቻቸው ውስጥ የሚገኙ ሁሉንም ስደተኞች መጠበቅ ያለባቸው መሆኑን ከመወሰን አንስተው የስደተኞች ሕይወት እጅግ መሰረታዊ ገጽታዎች መያዝ የሚቻልባቸውን መንገዶች የሚናገር የመጀመሪያው ዓለም አቀፍ ስምምነት መሆኑን ርሳ አንቀጹ ጠቁሟል። ስደተኞች እምነቶቻቸውን የማራመድ፣ የመስራት፣ የመማር መብቶቻቸውን ጨምሮ የተወሰኑ ነጻነቶች እንዲኖሯቸው የመንቀሳቀሻ ሰነዶች ማውጣትና መንቀሳቀስም እንዲችሉ መፈቀድ እንዳለበት ውሉ እንደሚደነግግ ተናግሯል ርሳ አንቀጹ። በሌላ በኩል ደግሞ ስደተኞችም ለሚያስተናግዷቸው መንግስታት የተወሰኑ ግዴታዎች እንዳሉባቸው ይኸው ርዕሰ አንቀጽ ይጠቁምና ከእነዚህም መካከል የየአገሮቹን ሕግጋትና መመሪያዎች ማክበር እንደሚገኝበት ያሳስባል። ከሁሉም በላይ ግን ይላል ርዕሰ አንቀጹ፣ ስደተኛ ማሳደድ ይጠብቀኛል ብሎ ወደሚፈራው ሀገር በግድ እንዲመለስ እንደማያደርግ ውሉ በግልጽ አስፍሯል ሰነዱ 40 ሚሊዮን ሰዎች በሁለተኛው የዓለም ጦርነት የተፈናቀሉና አውሮፓን ያጥለቀለቁ ስደተኞችን መልሶ ማስፈር ያስፈልግ ከነበረበት ከ1945 ዓ ም የስደት ቀውስ የመነጨ መሆኑንም እርሳ አንቀጹ ያስታውሳል። ዛሬ በሌላ ግዙፍ የስደት ቀውስ ውስጥ እንገኛለን፣ ይቀጥላል እርሳ አንቀጹ ይህ ቀውስ የ1951 ውል እንዲደረስ ያስገደደው የስደትና የመፈናቀል ጎርፍ ከተከሰተ ወዲህ እየታየ ያለ አቻ የሌለው ቀውስ ነው። በተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ግምት ዛሬ በዓለም ዙሪያ ወደ 20 ሚሊዮን የሚሆን ሰው ስደተኛ የሚለውን መስፈርት የሚያሟላ መሆኑን ርዕሰ አንቀጹ አስታውቋል። በዚህ የጋራችን የሆነውን የስብዕናችንን ምንነት ከሚገልጸው መሠረታዊ ሰነዶች አንዱ የሆነው ይህ ሰነድ የተፈረመበትን 65ተኛ ዓመት ስናስብ ታሪካችንን አንርሳ፣ ጨርሶ ተመልሶ እንዳይደገምም እንስራ ይላል ርዕሰ አንቀጹ። እንዲህ ሲልም መልእክቱን ይደመድማል፤ ስደተኞች ባሉበት ሁሉ ልቦናችንን እንክፈትላቸው፣ ወደ የአገሮቻቸው መመለስ የሚችሉበት ጊዜ እስከሚደርስም በተቻለን ሁኔታና ጊዜ ሁሉ እንርዳቸው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ይቀጥላል እንበል እንጂ ታዲያ ጥቂት ደቂቃዎች ናቸው የቀሩት። ቆንጅት ዛሬ ይቀናን ይመስላል። ብዙ ጊዜ አንድም ለማጫወት የማይቀናንን ዛሬ ሁለተኛ ዜማም ልንጋብዝ እድል ያገኘን ይመስላል። ማርዬልን ደግሞ እንችላለን። ከዛ የማይተናነስ የሚመስለኝ ምሽቱ እየተገባደደ የእንቅልፍ ሰዓትም የተቃረበ ነው። በተለይ ኢትዮጵያ ላሉ አድማጮቻችን የሕልሜ ጓደኛ የሚል ዜማ ታስታውሽ ሆነሱ ጥሩ ነው። ሄለን በርሄ ናት እና ድምፅ እስከ መጨረሻው እንግዲህ የህልሜ ጓደኛ የረምበርሄ እስከ ምሽቱ አራት ሰዓት ታዝልቀን፣ ቆንጅትኛ እንሰናበት በዚሁ ከአቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ከሱሌማን ታራዋሪ ሱሌማን ታራዋሪ ና ከዋና አዘጋጇ ዳነች ፍሳሐዬ ጋር በዚሁ እንሰናበታችኋለን። ከሄለን ጋር ነው የምናቆያችሁ። የትግርኛው ስርጭት ይቀጥላል። በእኛ በኩል ለነገ ቅዳሜ ሶስት ሰዓት እንቀጣጠር። መልካም ምሽት። ደህና ደህና ደሩ እኔ ግንባ ምኑት ብቻዬን እያለሁ ዛሬም በህልም አለም ከንተ ጋራ ትራለሁ። የህልሜ ጓደኛ ዛሬ በጊዜ እልትኛ የህልሜ ጓደኛ ነው።